ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ኙና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊነት እንዳስደሰታቸው የገለጹ ኢትዮጵያውያን ዛሬ በሀገሪቱ የተለያዩ ከተሞች ውስጥ አደባባይ ወጥተዋል። አገራዊ ለው ተጎናጁ መቆማቸው ለማረጋገጥ ይወዳል። የመጀመሪያው ከአለም በሰላም ስለሆነ ወደ ከተማችን ወደ ቀበሌያችን ስንመለስ ደስታችሁን ድርብ እጥፍ እንዲያደርግላችሁ እመኛለሁ። የድሬዳዋ ህዝብ ጥሩ ነገር መማር አለበት። ለምን መሰለህ? ይበቃናል፣ ምንም አያደርግልንም አለ እንዴ። የድሮ ፍቅራችን ይሻለናል። ለበርካታ የኢትዮጵያ ወጣቶች አርአያ የሚሆን ስራ ሰርተዋል። እስከ አሁኗ ድረስ ስለ ፍቅር፣ ስለ አንድነት፣ ስለ ይቅርታ፣ ስለ ህብረት ስለ ደመር ያደረጉት እንግዲህ ስታይ ይሄ ሽልማት ይገባቸዋል። እንደ አንድ ዜጋ እና እንደ ሀገር ሲታሰብ የሚያስደስት ነገር ነው። ደስ ብሎናል። እኛ ነው ግን እንዳመጣጡ እየቀጠለ አይደለም። ከሀገር እስከ ሀገር በተን ደግፈ ነው ይህን ተቀብለ ነው ነበረ። ከጊዜ ወዲህ ግን ዶክተር አብይ የመቀየር ባህሪ እያየንባቸው ነው አሉ። እነሱስ ባሉበት ሁኔታ እንዴት ይህንን ሽልማት እንዴት ይሰጣቸዋል? የሚልም አካላት አለ። ትክክል ነው። እኒህን አካላት በፍቅር ነው በይቅርታ ነው ይህ ደግሞ በአንድ ጊዜ አይመጣም። ለዘመናት የተሰበከ ደመሰሩ የገባ አካል ጽንፈኛ ትርክት በውስጡ የገባ አካል በአንድ ጊዜ ሊለቃ አይችልም። የሶማሌ ክልል ምክትል ፕሬዚደንት አቶ ሙስጠፌ ኡማርና የድሬዳዋ ምክትል ከንቲባ አቶ ከድር ጃዋርን ጨምሮ ድሬዳዋ፣ ሐረር፣ ጅጅጋ ላይ ሰልፍ የወጡና በአማራና በአፋር የተለያዩ ከተሞች ያሉ ከተናገሯቸውና ከሰጧቸው አስተያየቶች የተቀነጫጨቡ ድምፆችን የሰማችሁት በዳያስፖራ ያሉ ምሁራንን ሐሳቦችም ይዘናል። ይሄ ነገር አላስተካከልትም ብሎ ግን ሁልጊዜ በስድብ ሶሻል ሚዲያ ላይ ወጥቶ መዝለብ በጽሁፍ ላይ ወጥቶ ሁልጊዜ መገሰጥና እንትን ማለት የራስን ደካማነት ነው እንጂ የሚያሳየው፣ የእሳቸውን ደካማነት የእሳቸው አለመስራትን አይደለም ያሳየው። ስለዚህ ለእነዚህ ሰዎች የሚለው ምንድን ነው? አገሩ ሰላም አላመጡም ካሉ የሀገሪቷን ኢኮኖሚ ወደቀ፣ እኛስ ምን እየሰራን ነው ነው ወይነት እሳቸው መለኮት ደረጃ ታይተው ሁሉም ነገር ያስተካክሏሉ የሚለው ነው። ስለዚህ ጥያቄው ወደ እሳቸው አያመራም። ጥያቄው ጥያቄውን ወደሚጠይቀው ሰው ያመራል ብዬ ነው እኔ የተሰማኝ። በጣም ወሰን የሌለው ደስታ ነው። ይህም በተለያየ መልኩ ነው። አንድ እንደ አንድ ሰው እንደ አንድ ዓለም ዜጋ ከዛ በላይ ደግሞ እንደ አንድ ኢትዮጵያዊ ኢትዮጵያ አሜሪካዊ የዶክተር አብይ መመረጥ የሁላችንም ኩራት ነው። የሁላችንም ውጤት ስኬት ነው ነው የዩኒቨርሲቲ ኦፍ ካሊፎርኒያ ሳን በርናርዲኖ የፖለቲካ ሳይንስ ፕሮፌሰር እና የህግ ባለሙያ አለማየሁ ገብረ ማርያም እና በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰርና ዲፕሎማት ብሩክ ኃይሉን ድምጾችን የሰማችሁት፣ ዘገባዎችና ቃለ ምልልሶችን ይዘናል። ዛሬ አዲስ አበባ ላይ ሊካሄድ ታስቦ የነበረውን ሰልፍ ጠርቶ የነበረው ቡድን መሪ እስክድር ነጋንም ይዘናል። እሁድ ጥቅምት 2ት 2012 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች ኤልያስ መልካንም እናስታውሳለን። ከዚህ ፕሮግራም አዘጋጅና አቅራቢዎች አንዷ የሆነችው ጽዮን ግርማ የምሽቱ ስርጭት ፕሮዲውሰር ነች። ቴክኒሻኑ ሚሻ ዱቢንስኪ በስቱዲዮ መሳሪያዎች ላይ ይገኛል። ሰሎሞን አባተነኝም ማስተናግዳችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ከበደ ያሰማናል። ጤና ይስጥልኝ። እንደምናመሻችሁ፣ አሉላ ከበደ ነኝ። የሰዓቱን የዓለም ዜና በአጫጭሩ አሰማለሁ። ካለፈው ዓርብ አንስቶ ተዘግቶ የነበረው የአማራን ክልል ከአዲስ አበባ ጋር የሚያገናኘው መንገድ ዛሬ መከፈቱ ተገለጠ። የባህር ዳሯ ዘጋቢያችን አስቴር ምስጋናው በመንገዱ መዘጋት መንገድ ለማደርና ለእንግልት ተዳርገው የቆዩ ቅሬታቸውን ያሰሙ ተጓዦች አንዳንዱን አነጋግራ ተከታዩን አጭር ዘገባ አድርሳናለች። እሺ ከሁሉ አስቀድሜ አመሰግናለሁ ሰልፎ የተሰረዘበት ምክንያት የመንግስት ክልከላ ስላደረገ ለሁለት ቀናት ያህል የአማራ ክልልን ከአዲስ አበባ የሚያገናኘው ዋና መንገድ ተዘግቶ እንደነበርና በተጓዦቹም ላይ መጉላላት መፈጠሩን ትናንት መዘገባችን ይታወሳል። በዛሬው እለት መንገዱ መከፈቱን አስተያየት ሰጪዎቹ ገልጸውልናል። መንገዱ ዛሬ ተከፍቷል። ስንት ሰዓት ተከፈተ? አጋጣሚ አርፍቼ ነው አንድ ሰዓት ከምናምን የተነሰት እና ሰዓቱም እርግጠኛ ባልሆንም መንገዱ እንደተከፈተ ነገሩ ከዛ በኋላ Well, that's all. Hmm. ከደጀን እያስጋቻ ነበረን። ግን እስካሁን ድረስ አሁን አዲስ አበባ ያለት ምንም ነገር የለም፣ ምንም ነገር የለም፣ ምንም ያሉት ነገር የለም። በመንገድ የአካባቢው ነዋሪዎች መንገዱ እስኪከፈት ድረስ ላደረጉላቸው ትብብር ተጓዦቹ አመስግነዋል። መዋጮ እያደረጉ ምሳም ቁርስም እየጋበዙ አይዟቸው፣ ችግር የለም፣ እንዳትሰጉ ምናምን እያሉ ነበረ እንከባከቡን የነበረ በጣም ደስ የሚል ነገር ነው። በከተማ የዞሩ ምግብ ነክ ነገሮችን ወይም አልጋ ነገሮችን የሚጨምርባቸው አካል ካለ የሚመጣቸው ጠቁሙን እየተባለ አድራሻ ሲሰጠን ነበረ በየመንገዱ ንብሉ ንጠጡ የሚል ነበር ያለ፣ እና ያን ነገር እየተደረገልን ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህርዳር አስቴር ምስጋና ለዘገባዋ እናመሰግናለን። የተጓዦቹን ቅሬታ ተከትሎ የአሜሪካ ድምፅ በትላንትና ሁለት ያነጋገራቸው የኦሮሚያ ክልል አስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ የጸጥታ ኃይላቸው በደረሰው ከጸጥታ ጉዳዮች ጋር የተያያዘ ጥቆማ መነሻ ፍተሻ ነው ያካሄደው ሲሉ የመንገዱን መዘጋት ማስተባበላቸው ይታወሳል። የጠቅላይ ሚኒስትር አብይ አህመድ የኖቤል ሰላም ሽልማት ተሸላሚ መሆን በምስራቅ ኢትዮጵያ የሚገኙ ልዩ ልዩ ከተሞች ይህንኑ ምክንያት አድርገው የድጋፍ ሰልፍ ማካሄዳቸውን በኦሮሚያ ክልል ምዕራብና ምስራቅ ሐረርጌ ዞን በሚገኙ ከተሞችም፣ በሶማሌ ክልል፣ ሐረሪ ክልልና እንዲሁም በድሬዳዋ አስተዳደር የድጋፍ ሰልፎች መካሄዳቸው ተዘግቧል። ከስፍራዎቹ የተጠናቀሩትን ዘገባዎች ቆየት ብለን እናቀርባለን። ይህ በእንዲህ እንዳለ ራሱን የአዲስ አበባ ባላደራ ምክር ቤት የሚለው ቡድን ለዛሬ ጠርቶት የነበረው ሰላማዊ ሰልፍ መሰረዙን አስታወቀ። የባላደራ ምክር ቤቱን ሰብሳቢ አቶ እስክንድር ነጋን ማምሻው ላይ በስልክ አግኝተን ጠይቀናቸዋል። እሺ፣ ከሁሉ አስቀድሜ ያመሰግናለሁ። ሰልፉ የተሰረዘበት ምክንያት የመንግስት ክልከላ ስላደረግን ነው። መጀመሪያ ላይ ፈቅዶ ነበር። በዝምታ ነው የፈቀደው። በህጉ መሰረት ማለት ነው የሰላማዊ ሰልፍ አዋጅ እንደሚደነግገው አንድ ሰው ወይም አንድ ተቋም ሰላማዊ ሰልፍ ፍቃድ ማነው ሰላማዊ ሰልፍ ለማድረግ ማመልከቻ ካስገባ በኋላ በአስራ ሁለት ሰዓት ውስጥ መስተዳድሩ ምላሽ ማያገኝ ከሆነ እንደተፈቀደ ይቆጠራል ይላል። በዚህ አግባብ ፍቃድ ካገኘም በኋላ መስተዳደሩን ፍቃድ ካገኘም በኋላ ያው ዝግጅት እያደረግን ነበር። በጣም ሰፊ ዝግጅት ነው። ከተማ አቀፍ ዝግጅት ነው። እዛ መጨረሻ ምዕራፍ ላይ ስንደርስ፣ የመጨረሻው ቀን ላይ ስንደርስ ጥቅምት አንድ ነበር የመጨረሻ ዝግጅት ቀን። በመላ ከተማ ውስጥ ቅድመ ዝግጅቶች የተደረጉ ባለበት ሁኔታ ፖሊስ መግለጫ አውጥቶ ፍቃድ ማነው ፍቃድ ማነው ሰላማዊ ሰልፍ ሊደረግ እንደማይችል የአዲስ አበባ ፖሊስ ኮሚሽን ፍቃድ ያለው ሰላማዊ ሰልፍ እንደሌለ የሚገልጽ መግለጫ አውጥቷል እና በዛ መሰረት ምንም እንኳን አካሄዱ ህጋዊ ባይሆንም በፖሊስ በኩል ያለው አካሄድ እሱም ህገወጥ ቢሆንም፣ ለከተማዋ ብቻ ሳይሆን ለሀገር ሰላም እና ለህዝብ ደህንነት ቅድሚያ በመስጠት ሰልፉን ለመሰረ ሰርዘነዋል። እና በሚቀጥለው አሁን በሚባይ ሂደት ወደ ቀጣይ ሰላማዊ የሰላማዊ ትግል እርምጃዎች እንገባለን። አቶ እስክንድርን ለጊዜያቸው እናመሰግናለን። ቀጣይ የሰላማዊ ትግል እርምጃዎች ያሏቸውንና የአዲስ አበባ ፖሊስ ኮሚሽንን ዝርዝር ምላሽ በመጭው ፕሮግራማችን እናቀርባለን። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይት ስቴትስ በሰሜን ሶሪያ ያላትን ጦር ሰራዊት ሙሉ በሙሉ በማስወጣት ላይ መሆኗ ተገለጠ። ውሳኔው ለለውጥ ያህል አሉ በጣም ብልህ ነው ሲሉ እርምጃቸውን በመዋደስ የገለጹት ፕሬዚዳንት ትራምፕ የአሜሪካ የረዥም ጊዜ የጦር ሜዳ አጋር በነበሩት የኩርድ ተዋጊዎች ላይ ቱርክ እያደረሰች ያለችውን ጥቃት ዩናይትድ ስቴትስ ጣልቃ መግባት የሌለባት ጉዳይ ነውም ብለውታል። ትራምፕ አያይዘውም ቱርክ የሶሪያን ድንበር ተሻግራ በኩርዶች ላይ ለከፈተችው ጥቃት ምላሽ በዩናይትድ ስቴትስ ምክር ቤት የተቀናቃኙን የዲሞክራቲክ ፓርቲ አባላት ጨምሮ በአንካራ ላይ ከባድ ወይም ከበድ ያለ ያሉትን የኢኮኖሚ ማዕቀብ ለመጣል በትብብር በመስራት ላይ መሆናቸውንም ተናግረዋል። ይሁን እንጂ በሰሜናዊ ሱሪያ ያለው ቁጥሩ አንድ ሺህ የሚደርስ የዩናይት ስቴትስ ጦር ሰራዊት ትናንት ሀገሪቱን ለቆ እንዲወጣ ማድረጋቸውን የዩናይት ስቴትስ አጋር ኩርዶች ላይ ለበረታ ጥቃት እንዲጋለጡ አድርጓል በሚል ብርቱ ትችት እየቀረበባቸው ነው። የሶማሊያው ጽንፈኛ ቡድን አልሻባብ በዛሬው ዕለት ሞቃዲሾ አውሮፕላን ጣቢያ ላይ ባደረሰው የቦምብ ጥቃት ሰባት ሰዎች መቁሰላቸውን የዓይን እማኞች ተናገሩ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። መልካም ምሽት ከሰለሞን አባተና ጽዮን ግርማ ጋር እኔም አንተን አመሰግናለሁ አሉላ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ በቀጥታ የእሁድ ጥቅምት 2 2012 ዓ ም ምሽት ፕሮግራም ነው። ከኤልያስ መልካ ቅንብሮች እናሰማችኋለን። በዚህ ምሽት ደግሞም ማንነቱን እንዘክራለን። እኔ በልጅነት የማስታውሰው ምን መሰለሽ፣ ጥግ ጋ የእሱ መኝታ ቤት አለ እና እዛች መኝታ ቤት ነው የሚውለው የሚያመሸው እና እኔ ልጅ ስለነበርኩ በጣም ጥያቄ ይፈጥርብኝ ነበር። ለምንድን ነው በር ዘግቶ የማይከፍተው? ከኤልያስ መልካ ቅንብሮች ዘሪቱ ከበደ የተጫወተችውን ጣዕመ ዜማ ነበረ ደብለቅ አድርገን ያሰማናችሁ። አቤኔዘር መልካ ነው የወንድሙ ስራዎች ከሆኑ ቅንብሮች የመራረጣቸውን ጣዕመ ዜማ በየጣልቃው የያዝንላችሁ በምሽቱ። አሁን ወደ መጀመሪያው ቅንብር እንዝለቅ። ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ተሸላሚ በመሆናቸው ምክንያት በምስራቅ ኢትዮጵያ የተለያዩ ከተሞች የድጋፍ ሰልፎች ተካሂደዋል በኦሮሚያ ምዕራብና ምስራቅ ሐረርጌ ዞን በሚገኙ ከተሞች በሶማሌ በሐረሪ ክልልና በድሬዳዋ አስተዳደር ተካሂደዋል ሰልፎቹ አዲስ ቸኮል ዝርዝሩን ይዟል በሶማሌ ክልል ልዩ ልዩ ከተሞች የሚገኙ ነዋሪዎች ለድጋፍ ወደ አደባባይ የወጡ ሲሆን በተለይ በጅጅጋ ከተማ የተካሄደውን የድጋፍ ሰልፍ በርከት ያሉ ነዋሪዎች ታድመውበታል። የክልሉ ምክትል ርዕሰ መስተዳደር አቶ ሙስጠፊ ዑመርም በስፍራው ተገኝተው ደስታቸውን ገልጸዋል። በዛሬው ቀን እዚህ የተሰበሰብነው ዶክተር አብይ አህመድ በኖቤል ፒስ ኮሚቴ የተበረከተላቸው የዘንድሮ የሁለት ሺ አስራ ዘጠኝ የሰላም ሽልማት ለማክበር ነው። በዚ ጊዜ ተሰማሚ ደስታ ለመግለጽ እጅግ ብቻ ሳይሆን በሁሉም የሶማሌ ክልል ዋና ዋና ከተሞች ና የወረዳዎች ከፍተኛ የሆነ ቁጥር ያለው ወጥቶ በሀገራችን ለመጀመሪያ ጊዜ ያሸነፈችት ይህን የሰራም ኖቢል ፒስ ፕራይስ ለማክበር ና እንኳን ደሳሌ ለማለት ወጥተዋል። በዚ አጋጣሚ ሶማሌያ እየሰሩ ላሉት አገራዊ ለውጥ ከጎናቸው መቆማቸው ለማረጋገጥ ይወዳል። የሐረሪ ክልልም ከአጎራባች የኦሮሚያ ወረዳዎች ጋር በመሆን ደስታቸውን በሀረር ከተማ ዘክረውታል። በስፍራው ተገኝተው ንግግር ያደረጉት የሐረሪ ክልል ፕሬዚዳንት አቶ ኦርዲን በድሪ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ውስጥ ሰላም፣ ፍቅርና አንድነት እንዲሰፍን ለከፈሉትና ላመጡት ለውጥ ልንኮራባቸው ይገባል ብለዋል። የጠቅላይ ሚኒስትሩን የአንድነትና የሰላም ጉዞን ማስቀጠል ይጠበቅብናል ብለዋል። በድሬዳዋ አስተዳደርም እንዲሁ በሺ የሚቆጠሩ የከተማዋ ነዋሪዎች ደስታቸውን ለመግለጽ ወደ ለጋራ አደባባይ ተመዋል። በእለቱ በስፍራው የተገኙት የአስተዳደሩን ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስት ትምህርት ቢሮ ኃላፊ አቶ ከሪር ጀዋር ንግግር አድርገዋል። አቶ ከሪር በንግግራቸው በጠቅላይ ሚኒስትሩ ሽልማት ደስታቸውን ከመግለጽ ባሻገር ነዋሪውም ይህንኑ ዓለም አቀፍ እውቅና በየሰፈሩ እንዲተገበረውና ለሰላም እንዲቆም ጥሪ አቅርበዋል። የመጣውን ሰላም ለማስከተል የዘንድሮ ተሸላሚ ሌሎች በኖቤል ሲሸለሙ በተመራማሪ በአዲስ ፈጠራ፣ በኢኮኖሚ በቴክኖሎጂ ስለሆነ የመጀመሪያው ከዓለም በሰላም ስለሆነ ወደ ከተማችን ወደ ቀበሌያችን ስንመለስ የእሱን ሰላም ሳንደፈርስ የእሱን ቃል ሳንሽር እሱ ያገኘውን ሰላም ለማረጋገጥ ሁላችን በተመለስንበት ዛሬ እዚህ አደባባይ ላይ ተገኝተን ደስታችን ስለተካፈላችሁ ስትመለሱም ደስታችሁን ድርብ እጥፍ እንዲያደርግላችሁ እመኛለሁ። ድሬዳዋ ከአዲስ ዓመት ዋዜማ ጀምሮ በተደጋጋሚ እርስ በርስ ግጭት እየተና ተናጠሽ ሲሆን በሰልፉ የታደሙ ነዋሪዎችም ነዋሪው ወደ ቀድሞ ፍቅሩ እንዲመለስ ጥሪ አቅርበዋል። ወይዘሮ አልማዝ የተባሉ የሳቢያን አካባቢ ነዋሪ እንዲህ ብለዋል። የተሰማን ደስታ ለመግለጽ ነው የወጣ ነው። ስለዚህ ለእኛ አልፎ አይደለም ለዓለምም የሆነ ነው። ስለዚህ ደስታችን ገልጽ ነው የመጣ ነው። ድሬዷ ነዋሪ ከዚህ ምን መማር አለበት? ጥሩ ነገር መማር አለበት። የእውነቴን ነው የምልህ የድሬዷ ህዝብ ጥሩ ነገር መማር አለበት። ለምን መሰለህ ይበቃናል፣ ምንም አያደርግልንም አለ እንዴ የድሮ ፍቅራችን ይሻለናል አይደል? ስለዚህ ከእሱ መማር አለብን ሁላችን ነው። እግዚአብሔር እንግዲህ ኢትዮጵያን ይባርክልን እሱንም ከአወዳይ እስከ ጭሮ በምስራቅና ምዕራብ ሐረርጌ የሚገኙ ሁሉም የኦሮሚያ ከተሞችም የድጋፍ ሰልፉ ተሳታፊዎች ነበሩ። ለአሜሪካ ድምፅ ሬዲዮ አዲስ ሸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው። አምቦ ላይና በሌሎችም አካባቢዎች ተመሳሳይ ሰልፎች መደረጋቸውን ሪፖርተሮቻችን ጠቁመውልናል። ዘገባዎቻቸው ከደረሱን በደረሱን ሰዓት እናቀርብላቸዋለን። ከጠቅላይ ሚኒስትር አብይ አህመድ የዓመቱ የኖቤል ተሸላሚነት ጋር የተያያዙ ለአሜሪካ ድምፅ የተሰጡ ጥቂት አስተያየቶችን ይዘናል። ደሴ የሚገኘው መስፍን አራጌ ተከታዩን አቀናብሯል። የወሎ ዩኒቨርሲቲ ፕሬዚዳንትና የአማራ ዩኒቨርሲቲዎች ህብረት ሰብሳቢ ዶክተር አባተ ጌታሁን በትጋት ሀገራቸውን ለመሩት ፍቅርና ሰላም ለሰበኩት ጠቅላይ ሚኒስትር ዶክተር አብይ አህመድ ሽልማቱ ቢያንስ እንጂ አይበዛም ይላሉ። እናም በዩኒቨርሲቲያቸውና በህብረቱ ስም ለጠቅላይ ሚኒስትር አብይ አህመድ እንዲሁም ዋናው ስኬታቸው ደጀን ነው ላሉት የኢትዮጵያ ህዝብ የእንኳን ደስ አላቸው መልእክት አስተላልፈዋል። ለበርካታ የኢትዮጵያ ወጣቶች አርያ የሚሆን ስራ ሰርተዋል። ባድመ ላይ ወንድማቸውን ሳይቀር በርካታ ቤተሰቦቻቸውን አጥተዋል። ኤርትራ የሚባል ህዝብና ኢትዮጵያ ህዝብ ወንድም የሆነ ህዝብ ነው። በርከት ያለ ህዝብ ህይወት አልፈዋል። ሯንዳ ላይ የነበረውን የዘር ጭፍጨፋ ባይናቸው አይተዋል። የጦርነት አስከፊን አይተዋል። በኤርትራና በኢትዮጵያ መካከል የማይታሰበው በፍቅር ድልድይ ማለት ይቻላል። ጦርነት ሳይኖር ትናንትና መድፍ ሲወረውርብህ የነበረን አካል ወታደር ሆኖ ቤተሰብ እዛ ሲሞት ያየ ሰው በፍቅር አስተሳስሮ በርካታ አመት እስር ቤት የነበሩትን ማስፈታት፣ ተከፍሎ የነበረው ኦርቶዶክስ ማስታረቅ፣ እስልምና መካከል የነበረውን ማስታረቅ፣ ውጭ የነበሩ ተቃዋሚ ፓርቲዎችን ወደ ሀገር ማስገባት፣ አጠቃላይ ከመጀመሪያዋ ንግግር እስከ አሁኗ ድረስ ስለ ፍቅር፣ ስለ አንድነት፣ ስለ ይቅርታ፣ ስለ ህብረት፣ ስለ መደመር ያደረጉት ሂደት ስታይ ይሄ ሽልማት ይገባቸዋል። በአፋርና ከተማ የሚኖሩ ሌሎች የህብረተሰብ ክፍሎችም ተመሳሳይ አስተያየት ሰጥተዋል። መሐመድ ዳውድ ይባላል የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ ደቋመር ነ ሀገራችን በአሁኑ ሰዓት ከምንም ጊዜም በላይ አንጻራዊ የሆነ ሰላም ሁኔታ የተፈጠረ ከመሆኑም በላይ ከመቶ ሺህ በላይ ይህልና እስረኞችም በነጻ እንዲፈቱ ተደርጓል። በተጨማሪም ደግሞ በውጭ ሀገር እስር ቤት ታስረው የነበሩ በሺዎች የሚቆጠሩ እስረኞቹ በመስፈታት እንዲለቀቁ አድርጓል። በውጭ ሀገር በስደት የነበሩ ፖለቲከኞቹ በሰላም ወደ ሀገር እንዲገቡም አድርጓል። በሌላ በኩል ደግሞ በሀያ ማታት ውስጥ ሊባት ያልተገኘለት የኢትዮ ኤርትራ ጉዳይ በሰራዊ መንገድ በመፍታት ወስደዋል። ሰምረ ከበደ ደሴ ከተማ የሙዚቃ ባለሙያ ነኝ። በጣም ነው የተደሰትኩት። በእኛ ሙያ ራሱ ከዚህ በፊት የነበረው የሙዚቃ አሰራር አስተሳሰብ በጎጥና በመንደር በግለሰቦች ላይ መሰረት አድርጎ የሚሰራ የነበረበት ሁኔታ ነበር። በዚህ ሁለት ዓመት ግን ሁሉ ሙያተኛ በነጻነት ስለ ሀገር ይዘፈን ነበር፣ ስለ አንድነት ይዘመራል፣ ስለ ፍቅር የሚዘመርበት ጊዜ ይህ ሁለት ዓመት ነበር የሆነው። በዚህ ለውጥና በዶክተር አብይ ጥረት ነው አንዱ ትልቅ ዋና ነገር ብዬ የማስበው በኛ ሙያ ይሄ ነው ነገደ በለጠ እባላለሁ የደሴ ከተማ ነዋሪ ነኝ እጅግ በጣም ደስ ብሎኛል ከተደሰትኩበት ምክንያቶች ዋናው ከዚህ በፊት ሀገራችን የምታወቀው በሁለት ጉዳዮች ነበር አንደኛው በድርቅና በጦርነት ሁለተኛው ደግሞ በብርቅዬ አትሌቶቻችን በአለም አደባባይ በኦሎምፒክ መንደር በሚያገኙት ድል ነበር አሁን ከዚህ አልፈን የአለም የኖቤል ተሸላሚ የሚሆኑ መሪ በማግኘታችን እጅግ በጣም ያስደስታል ምክንያቱም ከዚህ በፊት አጼ ኃይለስላሴ በአፍሪካ አንድነት ድርጅት ለመመስረት ባደረጉት ጥረት የኖቤል እጩ ሆነው ሽልማቱን ሳያገኙ ቀርተዋል በዶክተር አብይ አህመድ ደግሞ ይህ መሳካቱ እጅግ በጣም የሚያስደስትእና የሀገራችንን ክብር በአለም አደባባይ ከፍ አድርጎ ያሳየ ስለሆነ እጅግ በጣም ተደስችበታለሁ በአንጻሩ ጽንፈኛ የብሔር ፖለቲካ ድርጅቶች ና ፖለቲከኞች ሀገሪቱን እያተራመሱ ባሉበት የህዝቦች መፈናቀል በሚስተዋልበት የህግ የበላይነት ባልሰፈነበት ሁኔታ ሽልማቱ መሰጠቱ አግባብ አይደለም ያሉም አልጠፉ አንዳንዶቹ ደግሞ ስጋታቸውን ያክላሉ የደሴ ከተማ ነዋሪ ነኝ ስሜን መግለጽ አልፈልግም ስለ ዶክተር አብይ ሽልማት እንደ አንድ ዜጋ ና እንደ ሀገር ሲታሰብ የሚያስደስት ነገር ነው ደስ ብሎ ናልኛ ግን ነው ግን እንዳመጣጡ እየቀጠለ አይደለም። ዶክተር አብይ ሲመጣ ሲጀመር ስኖር ኢትዮጵያ ስሙት ኢትዮጵያ የሚል መፎክር ይዞ በመምጣቱ እኛም ከሀገር እስከ ሀገር በተን ደግፈ ነው ይህን ተቀብለ ነው ነበረ ከጊዜ ወዲህ ግን ዶክተር አብይ የመቀየር ባህሪ እያየንባቸው ነው። ማሳያው አሁን ለምሳሌ እሳቸውን በመጡበት ወቅት ደግፈን ስንወጣ እዚህ ከተማም ሌላ ከተማ ሙጥ ባንዲራውን ይዘን ስንወጣ ድጋፋችንን በዛ ስንገልጽ ተቀብለውት ነበር። አሁን ግን በቅርቡ ያየነው ነገር ይህም ባንዲራ ይዞ የሚወጣ ሰው ሲረገጥ፣ ሲቀማ ለምሳሌ የመስቀል በዓል ሲከበር፣ ከዛ ደግሞ በተጨማሪ አዲስ አበባ ከተማ ውስጥ የኮንዶሚኒየም ድሃ ሆነው ቆጥበው ቤት እናገኛለን ብለው ሲጓጉ የነበሩ እጣ ይወጣላቸውን ሰዎች ቀምቶ አይተናል። ይሄ ይሄ ዶክተር አብይን የተሸረሸረበት ነገር አለ ብለን እንድንገምት ያደርገናል። ዋልታ ረገጥ የሆነ ትርክት ያላቸው ሁልጊዜ ጦርነት ሰባኪዎች አንድ ፔፐር በዚህ ላይ ባለፈው ፐብሊሽ ደርጌዋለሁ እና ይሄ አጋጭቶ አደሮች ኮንፍሌክት አንተርፕርነርስ በሚል ላይ ነው አሉ። እነሱ እነሱ ባሉበት ሁኔታ እንዴት ይህንን ሽልማት እንዴት ይሰጣቸዋል? የሚልም አካላት አለ። ትክክል ነው። እኒህን አካላት በፍቅር ነው በይቅርታ ነው። ይህ ደግሞ በአንድ ጊዜ አይመጣም። ለዘመናት የተሰበከ ደማሰሩ የገባ አካል ጽንፈኛ ትርክት በውስጡ የገባ አካል በአንድ ጊዜ ሊለቅ አይችልም። ክፍተቶች አሉ። ያንን ክፍተት ደግሞ እኔም ሌላውም አካል ነው ማገዝ ያለብን። የጎደለውን የሚያጎሉ ሰዎች አሉ። አለፈው ታሪክ ላይ አለፈው ብሶት ላይ ቁሞ የቀሩ አካላት አሉ። በደርግ ጊዜ ታስታውሳለህ፣ ብዙ ሕዝብ ጠፋ። በታሪክም ታነባለህ። በርካታ ወንድሞቻችን አለቁ፣ ቤተሰቦቻችን አለቁ። ይሄ ብቃ ተብሎ መስቀል አደባባይ ላይ ሙዚየም ተቋቋመ ቆመ። ከዛ በኋላ አልቆመም፣ አሁንም እየቀጠለ ነው ያለው። ማስቆም የምንችለውን የማንተም ነው አሁን የሚችሉትን ነገር እያደረጉ ነው። ከዚህ በፊት ያልተደረጉ ጥረቶች ተደርጓል። ጊዜ በአንድ ጊዜ ሰላም ሊመጣም አይችልም። በአንድ ጊዜ ደግሞ ሀያ ሰባት ዓመታት በሙሉ ብዙ ችግሮች የነበረበት ሀገር ነው። ስለዚህ ይሄ ደግሞ ያለው የፖለቲካ ማለካት ይኖራል። ይሄ ደግሞ በውይይት የሚፈት ነገር ነው። የተለየ ሀሳብ መኖሩ ጥሩ ነው። ምክንያቱም ይሄ የዲሞክራሲ ግንባታ ነው። እኔ እዚህ ላይ ሰፋ ያለ ነገር መናገር ባልፈልግም፣ ተገቢ አይደሉ የሚሉትን ሰዎች ግን አልቀበልም። ጠቅላይ ሚኒስትራችን እነዚህ ችግሮችን ይዘው ለመፍታት እያደረጉት ያለበት ጥረት ያሸለማቸው ከጎረቤቶቻችን ጋር ያመጡት ሰላም ነው። ይህን ሽልማት ያመጣል ትያዛላቸው እነዚህን ችግሮች ደግሞ ሲፈቱ፣ ሁለተኛ ኖቤል ተሸላሚ ይሆናሉ ብዬ ነው ማስበው። ሽልማቱን ወደ ብሔር ጥግ መጎተት፣ ወደ ፖለቲካ ድርጅት ታዛ ማስታከክ አይገባም ይላሉ አስተያየት ሰጫዎቹ። ተሸላሚው የኢትዮጵያ ህዝብ መሆኑን በማስረገጥ ሽልማቱም የኢትዮጵያ ህዝብ ሽልማት ነው። የኢትዮጵያ ወጣቶች ሽልማት ነው። ለሰላም የሞቱ የተሰው ወጣቶች ሽልማት ነው። የኢስት አፍሪካ ሽልማት ነው። የአፍሪካ ሽልማት ነው። ሌላም ሽልማት ይገባናል። አሁን በሄዱበት ቦታ የህዝቡ ድጋፍ እንዳለ ሆኖ የእሳቸው አልሸነፍ ባይነት ረዥም ረዥም ራእይ መኖር ነው። ትልቅ ተመኝ ትልቅ እንዲተዋን ነው። በአለም ላይ እስካሁን ድረስ ትልቅ ተመኝተው የወደቁ ሳይሆን ትንሽ ተመኝተው ትንሽ ያገኙ ናቸው ለአለም እድገት እንቅፋት የሆኑት። በአንድ ሀገር ውስጥ አንድ ሰው ይሸለማል። አንድ ሰው የሚሸልምበት ጊዜ ግን ያ ሰውዬ ብቻውን ሰርቶ ለሽልማት የሚበቃል የሚል አስተሳሰብ የለኝም። የዶክተር አብይን ብንወስድ፣ የመላ ኢትዮጵያ ህዝብ ጥረት፣ ድጋፍ፣ ተግቶ መስራት፣ ለሰላም ያለው ቁርጠኝነት ባይኖር ኖሮ ዶክተር አብይ ብቻውን ሰርቶ ብቻውን የሰላም ኖቤል አሸናፊ የሆ ይሆናል የሚል አስተሳሰብ የለኝም። የጎሳ አስተሳሰብ አይደለም፣ የብሔር አስተሳሰብ አይደለም፣ የግለሰብ ሽልማት አይደለም። ይሄ ሽልማት የመላው የኢትዮጵያ ህዝብ ሽልማት ነው፣ የሁሉም ኢትዮጵያዊ ደስታ ሊሆን የሚገባው። ሽልማቱንም እኔ እንደ ራሴ እንደተሸለምኩ አድርጌ ነው የማስበው። ሰውየው የኢትዮጵያን ህዝብ ወክለው ሲሰሩ ባገኙት የሰላም ውጤት እንጂ የተሸለሙት በብሔራቸው አሊያም ደግሞ በቡድኖች አይደለም። ይህ የኢትዮጵያ ህዝብ ድል ነው። በአለም አደባባይ አትሌቶቻችን ሲያሸንፉ የምንደሰተው የኢትዮጵያን ስም ይዘው ስል ሄዱ ነው እንጂ በብሄራቸው አይደለም። ሽልማቱ ለተሻለ አፈጻጸም የሚያነቃቃ ነው ያሉት አስተያየት ሰጪዎች በተለይ የፖለቲካ ጽንፈኝነትን በመከላከልና የህግ የበላይነትን በማረጋገጥ የተሻለ ስራ እንዲያበረክቱ መልካም ምኞታቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አዲስ አበባ ላይ ከምሽቱ ሦስት ሰዓት ከሀያ ሦስት ደቂቃ ሆኗል። አሁን በዳያስፖራ ከሚገኙ ምሁራን አንድ ሁለቱን አነጋግረናል በዚሁ በጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ጉዳይ ላይ ዶክተር አብይ ወደ መንበረ ስልጣኑ ከዘለቁበት ጊዜ አንስቶ ድጋፋቸውን ሲገልጹ ከነበሩ በውጭ ያሉ ምሁራን መካከል የካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ ፕሮፌሰር አለማየሁ ገብረ ማርያም አልማርያም እየተባሉ የሚጠራሉ አንዱ ናቸው። ፕሮፌሰር አለማየሁ ቀድሞ የነቁ ከሚባሉ ተቃዋሚዎችና የህዝብ ሐሳብ መሪዎች አንዱ ነበሩ። ዛሬ ምን ያስባሉ? ደወልኩና ጤና ይስጥልኝ አልኳቸው። እንደምናመሸ ሰለሞን፣ እግዚአብሔር ይመስገን። የጠቅላይ ሚኒስትር ዐቢይ አሕመድ የኖቤል የሰላም ተሸላሚ መሆን ትልልቅ ከሚባሉ የዕለቱ የዓለም ዜናዎች መካከል ነው ያለውና እርሶ ከዶክተር አብይ አሕመድ ወደዚህ የለውጥ ጎዳና መምጣት ጊዜ ጀምሮ አብረው የነበሩ ሰው ኖት። ኢትዮጵያም ከረጅም ዓመት በኋላ ሄደዋል፣ እዚህም ሆነው በተለያዩ እንቅስቃሴዎች ላይ ቆይተዋልና ምንድን ነው ይህንን ዜና ሲሰሙ የተሰማዎት? ፕሮፌሰር አለማየሁ ምንስ ያስባሉ ስለ ሽልማቱ? በጣም በጣም ነው ደስ ያለኝ። በግሌ መቼም ለኢትዮጵያ ሁልጊዜ የምመኝላት የማልምላት የማስብላት ነገር ይሄ ነበር። አንድ ታላቅ መሪ ከሀገራችን ወጥቶ እንደዚህ ያስከብረናል። እንደውም ያኔ ኔልሰን ማንዴላ ሺህ ዘጠኝ መቶ ዘጠና ሶስት በአውሮፓውያን አቆጣጠር ኖቤል ባገኙ ጊዜ እንደው ልቤን የሰበረው ነገር ምን ነው ኢትዮጵያ ውስጥ እንደዚህ አይነት ሰው አይገኝም የሚል በጣም በልቤ የተሰማኝ ነገር ነበር። እና አሁን ራሱ ሳስበው የዛን ጊዜ በጣም ስሜታዊ ያደርገኛል ግን፣ በመጀመሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ደሳሉት ማለት ፈልጋለሁ። እሳቸውንም ቤተሰባቸውንም ማለት ነው። በእውነቱ ደሳው ግን የኢትዮጵያ ህዝብ ነው፣ የአፍሪካም ህዝብ በሙሉ ነው ብዬ ነው የማምነው። ሁላችንም ኢትዮጵያውያኖች እንኳን ደሳለን ብዬ መጀመር ነው የምፈልገው። እርግጥ እንግዲህ ሽልማቱ ብዙ ነገር ነው ያመላክተው ሰላሚዎቹ እንደጠቀሱት፣ አንዳንድ የጠቀሱት ነገሮች በሀገር በቀጠናው በአህጉሩ ባደረጉት መልካም የሰላም ስራ ላይ ነው የተመረኮዙት ማለት ነው። በተለይም ደግሞ በኤርትራ እና በኢትዮጵያ ውስጥ ለ20 ዓመት ያህል ሰላም የለ ጦርነት የለ ኖፒስ ኖወር በሚል ሁኔታ ላይ ያንን ሰብረው የሁለቱን ህዝቦች አንድ ላይ ማድረጋቸውን እና ከዛም ደግሞ አልፎ በቀጠናው በደቡብ ሱዳን ያለውን ትልቅ ውዝግብ ሁለቱን መሪዎች በማቀራረብ ከዛም አልፎ ደግሞ በሱዳን አሁን በቅርብ ጊዜ አገሪቷ በተበጠበጠችበት ጊዜ ሄደው የሰላም መስፈንን በማድረጋቸው በሌላም ደግሞ በሶማሊያና በኬንያ ያለውን በውሃ አካባቢ ያለውን ውዝግብ በሰላም እንዲፈታ በማድረጋቸው ህንዱ ውቅያኖስ ላይ የገቡበትን የይገባኛል ጥያቄ ነው የሚሉት። ትክክል ትክክል። ስለዚህ ይሄ ሁሉ የሚያሳየው ምንድን ነው? ሰላም ማለት ምንድን ነው የሚለውን ትርጉም ነው። ሰላም ማለት በበጎ መንፈስ፣ በወንድምነት፣ በእህትነት፣ በመከባበር፣ በመተሳሰብ ብንኖር፣ ብንሰራ፣ ብንረዳዳ ምን አይነት ብልጽግና በሀገራችን ብቻ ሳይሆን በቀጠናውና በአህጉሩም እንደሚገኝ በትልቅ ደረጃ ያሳዩ ነው እ ይመስለኝ ምክንያቱም እሳቸው የሚቆሙበት ምንድን ነው የሚቆሙበት መርሆዎች በፍቅር በይቅርታ በመተሳሰብ በመደመር ማለትም የጎደለን እየሞላን ያለንን እያካፈል የተጎዱትን እየረዳን ብቸኝነትን ትተን በህብረት እየሰራን መጓዝ እንዳለብን ነው እያስተማሩን እና ለሁላችንም ትምህርት እንዲሰጠን ነው። በተለይ በዲያስፖራ ባለውበት የእሳቸውን ስራና በህይወታቸው ምን እንዳደረጉ አስራ ስምንት ወር በማይሞላበት ጊዜ ውስጥ ምን አይነት የዓለምን ህዝብ አስተያየት እንደቀየሩና የእኛንም ደግሞ ልቦናና አእምሮ እንዲቀይሩም ከእሳቸው እንድንማር ነው መፈልገው እኔ በግሌ ሲጀመር ጀምሮ ፈለጋቸውን እየተከተሉ በተቻለ መጠን እንደ እሳቸውን ባይሆን በተቻለ መጠን ደርጉትን ለመከተል ሞክር ያለው በተለይም ደግሞ አሁን እኛ ራሳችን በጀመር ነው በኢትዮጵያ ዲያስፖራ ተካስፈን በሚባለው እሳቸው በሰጡን ሀሳብ አንድ ብር እየሰበሰብን ይኸው መቼም ሌላው ሰው ብዙም ሰብስቡ ቢለን አሁን ወደ አምስት ሚሊዮን ዶላር ሰብስበን ምናልባት ወደ መቶ ሰላሳም ቢሆን ወደ ሀምሳም ቢሆን የኢትዮጵያ ብር ሰብስበን በሀገራችን የልማት ነገሮችን ለመስራት፣ የተጎዱትን ለመርዳት፣ ውሃ የሌላቸውን ለማጠጣት፣ ትምህርት የሌላቸውን ለመክፈት እሳቸው የሰጡንን ፈለግ ተከትለን እያደረግን ያለ ነው እና ይሄ ሁሉ ለሁላችን ትልቅ ትምህርት ይሆነናል ነው። ስለዚህ ጠቅላላ ለኢትዮጵያኖች የሚያስተምሩንን በተለይ መደመር የሚባለውን ነገር በደንብ አጢነ ነው ተመልክተ ነው መጽሐፋቸውንም የሚናገሩትን አንብበን እስኪ እስቲ እድል ሰጥተን እኛ ደግሞ እሳቸው በሄዱበት ጫማ ራሳችን ረግጠን ያችን መንገድ እንሞክራት የሚል አስተሳሰብ ነው ያለን። እና ይሄ ነው ዋናው ለእኔ ትልቅ ነገር ብዬ ማስበው። ፕሮፌሰር አለማየሁ እርሶ ከረጅም ዓመታት ጀምሮ በኢትዮጵያ ውስጥ መብቶች እንዲከበሩ ሲሟገቱ ከነበሩ ሰዎች አንዱ ኖት። እንደውም ከመሪዎቹ አንዱ ኖት ማለት እችላለሁኝ። በተለይ በዳያስፖራ ደረጃ ስናየው እስከ ተወካዮች ምክር ቤት ድረስ እየቀረቡ ይሟገቱ የነበሩ ሰው ኖት። እስከ ሴኔት ድረስ እየቀረቡ ማለት ነው እና በአሁኑ ጊዜ ዶክተር አብይ እንዲህ አይነት አካባቢያዊ ጥረቶችን ቢያደርጉም እንዲህ አይነት በአይን የሚታዩ ጉልህ ለውጦችን ቢያስመዘግቡም ይሄ ጉዳይ ለኖቤል ሽልማት ቢያበቃቸውም በሀገር ውስጥ ግን ያንን ያህል ለውጥ ማምጣት አልቻሉም። በተለይ ሰላምን በማስፈን፣ በማረጋጋት በኩል እያሉ የሚወቅሷቸውም አሉ። በጥርጣሬም የሚያዩዋቸው አሉ። አንዳንዶች እንደውም ይሄ መደመር የሚባለው አስተሳሰባቸው ምን እንደሆነ አይገባኝም እያሉም የሚናገሩ አሉ፣ ከራሳቸው ከመሪው ፓርቲ ውስጥ ያሉ አባላት ሳይቀሩ በዚህ በኩል በኩልስ እንዴት ያስባሉ? እንዴት ያያይዙታል የኖቤል ሽልማታቸውንና በሀገር ውስጥ ያለውን ሁኔታ? እንግዲህ ሁልጊዜ ሁላችንም እንደ አስተያየታችን ነው። መስፈርቱንም የምንይዘው በዛ ነው። አንድን ሰው ከመርዳት ሁልጊዜ መተቸትና መገሰት በጣም ይቀላል። ሰማይ ቅርቡ አይነት ነገር ነው። የተቀማጭ ሰማይ ቅርቡ ነው። እሳቸው አንድ ሰው ናቸው። እዛ ቁጭ ብሎ የሀገሪቱን ሰላም ለምን አላመጡም? የሀገሪቱን ኢኮኖሚ ለምን አላደረሱም? ይህን ሁሉ እንግዲህ በአስራ ስምንት ወር ውስጥ ምንድን ያደረጉትም ብለው ደግሞ መልካሙን ነገር አይመለከቱም። እኚህ ሰው እኚህ ሰው እግዚአብሔር አይደሉም። በውሃ ላይ በእግራቸው መሄድ አይችሉም ግን በቻሉት መጠን እየሞከሩ ነው። ህዝቡን ለማስተማር የህዝቡን ልብና አእምሮ መክፈት እየሞከሩ ነው። እዚህ ላይ እነዚህ የእሳቸውን በጥርጣሬ የሚያዩት የሚገስጡት ምናል ተደርበው ትንሽ ነገር ተደምረው ትንሽ ቢሰሩ እና እስቲ ለምሳሌ ተቀናቃኝም ፓርቲ የሆነ በሌላም በኩል ያሉት ቢያንስ ቢያንስ የተሻለ ሀሳብ አለን እነዚህን እናቀርባለን ብለው ቢናገሩ ደስ ይላል። ግን ቁጭ ብሎ ይሄን አላደረጉም። አገሪቷ ውስጥ ሰላም አልነበር። አንድ ሰው ሰላሙ ሁሉ ሊያመጣ አይችልም። ግን ተደርበን ተደማምረን የምንሰራ ደግሞ የበለጠ ሰላም ማምጣት እ ሁልጊዜ አንድ ሰው ላይ ጣት መቀሰል ሶስት ጣት አንድ ራስ ላይ እንደመቀሰር ብዬ ነው የማስበው። ምክንያቱም እሳቸው ላይ ይሄን አላደረጉም በሚሉ ጊዜ ሶስቱ ጣቶች ደግሞ የሚሉት አንተ ምን አርገሃል፣ አንቺ ምን አርገሃል የሚለውን ጥያቄ ነው ስለዚህ እነሱ እኚህ ጠቅላይ ሚኒስትር ሞክሮ አልቻሉም የሚሉትን ደግሞ በሀሳብ መደገፍ ይቻላል። ሲሳሳቱ ማስተማር ይቻላል። ይሄ ነገር አላስተካከልክም ብሎ ግን ሁልጊዜ በስድብ ሶሻል ሚዲያ ላይ ወጥቶ መዝለፍ፣ በጽሁፍ ላይ ወጥቶ ሁልጊዜ መገሰጥና እንትን ማለት የራስን ደካማነት ነው እንጂ የሚያሳዩ የእሳቸውን ደካማነት የእሳቸው አለመስራትን አይደለም የሚያሳዩ። ስለዚህ ለእነዚህ ሰዎች የሚለው ምንድን ነው? ሀገሩ ሰላም አላመጡም ካሉ የሀገሪቷን ኢኮኖሚ ወደቀ እኛስ ምን እየሰራን ነው ነው ወይንስ እሳቸው መለኮት ደረጃ ታይተው ሁሉን ነገር ያስተካክሏሉ የሚለው ነው ስለዚህ ጥያቄው ወደ እሳቸው አያመራም ጥያቄው ጥያቄውን ወደሚጠይቀው ሰው ያመራል ብዬ ነው እኔ እንደዛ ብዬ የምናገር የራሴ ከኔ የሚጠበቁብኝ ነገሮች አሉ ምን አድርጌ ነው እሳቸው አላደረጉም ብዬ የምናገረው ይህንን ነው መልስ ምሰጠው ለዚህ ሌላው ጥያቄ ፕሮፌሰር አለማየሁ ይሄ የሰላም ሽልማት የተሰየመው ኤርትራና ኢትዮጵያን ወደ ሰላም በማምጣታቸው ለሀያ ዓመታት የዘለቀውን አለመግባባት ጦርነትም ጦርነት ያለመኖር ሁኔታም፣ የጠላትነት ስሜትም በመፍታት ነው። ቅድም እርስዎም እንደገለጹት ብዙ ጊዜ ከኖቤል ሽልማት ስንመለከት ሰላም በአንድ ወገን ፍላጎትና በጎ ፈቃደኝነት ብቻ አይመጣም የሚል እምነትም ያለው ይመስላል። ኮሚቴው ለሁለቱም ወገኖች ነው ሽልማት የሚሰጠው። በመካከለኛው ምስራቅ በደቡብ አፍሪካና በሌሎችም አካባቢዎች ያሉ ሁኔታዎችን እንመለከታለን። አንዳንዶች ፕሬዚደንት ኢሳያስ አፈወርቂም ወደዚህ ሽልማት ሊካተቱ ይችላሉ ወይም ሊጋሩ ይችላሉ የሚል ሐሳብ ነበራቸው፣ ጠብቀው ነበረ። እርሶ ምን ያስባሉ በዚህ በኩል? እንግዲህ ያው የኖቤል ኮሚቴ መስፈርታቸው ምን እንደሆነ መገመጥ አይቻልም። ግን እነሱ የጠቀሱትን ያው ግልጽ አድርገው አስቀምጠውታል። እርግጥ ይሄ ሰላም የመጣው በኢትዮጵያና በኤርትራም ቢሆን እርግጥ የተከበሩ ፕሬዚዳንት ኢሳያስ አፈወርቂም የተጫወቱት ሚና አለ። እኔ በግሌ የተጫወቱት ሚና ትልቅ ክብርና ትልቅ ቦታ ሰጠዋለሁ። ያኔ ዛላምቤሳና ቡሬም ሲከፈት አብሬያቸው ነበርኩኝ ከእሳቸውም ከጠቅላይ ሚኒስትሩም ጋር ሆኜ ያ ድንበር ሲከፈት እዛው ቆሜ አይቻለሁ። ለእኔ በሕይወቴ ላይ ትልቅ ክብር አገኘሁት የሚለው ነገር እሱ ነው። ምክንያቱም በሁለቱ ሀገር የነበረው መራራቅና ያለው ጥላቻና የተፈጠረው በመካከላቸው አርቲፊሻል የሆነ አለመግባባት በተለይ በሀያ አመትና ያ ሁሉ ሰው ያለቀበት ቦታ እኔ ራሴ በግሌ በተገኘበት ጊዜ አልቅሻለሁ፣ እዛው ባለሁበት ቦታ ማለት ነው። ምክንያቱም ያ ሁሉ የተደረገው ያለው የሰውን ደስታ የሰውን ማልቀስ የሰው የለቅሰው ደስታውን ባየው ጊዜ በጣም ነበር ደስ ያለኝ። ስለዚህ እኔ በግሌ እሳቸውም እንዳገኙት በልቤ ውስጥ አስባለሁ እገምታለሁ። ግን ያው እንዳልከው አንዳንድ ሰዎች ምናልባት በመሀላቸውም ልዩነት ለመፍጠር ወይንም አንዱ አግኝቶ አንዱ አላገኘውም የሚለው ነገር እሱን ለኮሚቴው ተዋለሁ። ግን በግሌ ሁለቱ ላደረጉት ስራ በተለይም ደግሞ ፕሬዚዳንት ኢሳያስ ያደረጉትን በጣም ነው ማከብረው። ሌላ ሰዎች እሳቸውን በሌላ ምክንያት ቢገስጧቸውም በኢትዮጵያ እና በኤርትራ መካከል ባደረጉት የሰላም ጉዞ ላይ እኔ የምሰጣቸው ክብር ከፍ ያለ ነው። ስለዚህ ምንም ጥያቄ የለኝም። ግን ያው የሰው ደግሞ የግሉ አለው። በዚህ ላይ እኔ በአይኔ ያየሁትና ሌላው ቁጭ ብሎ የሚያወራውን እዚህ ላይ እንግዲህ ምን ምን መናገር ይቻላል። እኔ እኔ እዛ ነበርኩኝ ሲከፈት በሁለቱ ህዝቦች መካከል ያለውን ሲያለቅሱ እኔ ራሴ ከእነሱ ጋር አልቅሻለሁ እዛ ላይ በጣም ስሜታዊ ስለሚያደርግ ማለት ነው እና እዛ ያየሁትን ሌላው ሰው ውጭ ቆሞ እሳቸውን እንዲያደርጉ አላደረጉም ቢል፣ መቼም ያላየ ሰው ሁልጊዜ ስለ ማያውቀው ነገር ማውራት ይችላል። ግን እኔ እዛ ስለነበር በዚህ ነገር ላይ በግል ያለኝን አስተያየት ይሄ ነው። ሁለቱም የተጫወቱት ሚና ከባድ ነው። ከፍተኛ ነው። ለአፍሪካ ደግሞ በእኔ አስተያየት ተምሳሌት ይሆናሉ ብዬ ነው። ምክንያቱም ሀያ አመት የተጣሉ ሰዎች በአንድ ጊዜ በፍቅር በሰላምና እርቅ በማድረግ አንዱ አንዱን ይቅርበር በማለት ይህን ካደረጉ ሌላ አፍሪካዎች ሁሉም ሊያደርጉት ይችላሉ። አልፎ ተርፎ በግል ደረጃ፣ በቤተሰብ ደረጃ፣ በሀገርም ደረጃ የምናደርገው ነገር ስለሆነ ከነሱ መማር ነው እንጂ ያለብን አንዱ ይሄን አገኘ አንድ አላገኘ ማለት፣ ሁለቱም አግኝተዋል። ስማቸው አልተጻፈም ማለት አይደለም። እነሱ ብቻ ሳይሆን። ሌላውም አፍሪካ መሪዎች ከዚህ ከተማሩበት እነሱም እንዳገኙ ነው የሚቆጠረው ብዬ ነው ማለት። ፕሮፌሰር አለማየሁ ገብረ ማርያም እንግዲህ ሌሎችም ጥያቄዎች ይኖሩኛል በሀገር ጉዳይ፣ በሰላም በዲሞክራሲ በመብቶች ጥበቃ ጉዳይ ላይ እንደዚሁም በአካባቢያዊ ጉዳዮች ላይ በተጨማሪም እርሶ በሚመሩት የዳያስፖራ ትረስት ፈንድም ላይ እነዚያን ጥያቄዎች ይዤ ደግሞ በሌላ አጋጣሚ ይመለሳለሁኝ ለዛሬ ለሰጡኝ ጊዜ እጅግ በጣም አመሰግናለሁኝ ፕሮፌሰር አለማየሁ ገብረ ማርያም እኔም ለሰጠኝ እድል በጣም አመሰግናለሁ መልካም ቀን ለአንተም እንደገና ለተከበሩ ጠቅላይ ሚኒስትርና ና ለፕሬዚደንት ኢሳያስ እንኳን ደስ አላችሁ ይላለሁ ለኢትዮጵያም ህዝብ በሙሉ ወደ ክሌቭላንድም ደወልኩና የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉን አገኘሁ ከአል ማርያም ጋር ተመሳሳይ ጥያቄዎችን አነሳሁላቸው ጤና ይስጥልኝ ፕሮፌሰር ተነስልኛ አቶ ሰለሞን፣ እግዚአብሔር ይመስገን። እንዴት አመሻችው? እግዚአብሔር ይመስገን። እርስዎ የፖለቲካ ሳይንስ ተመራማሪና አስተማሪም ኖት። በአዲስ አበባ ዩኒቨርሲቲም ኦሃዮም፣ ከአንድ በላይ ዩኒቨርሲቲዎች ውስጥ የሚያስተምሩ ሰው ኖት። በዓለም አቀፍ ደረጃም ሌሎች እንቅስቃሴዎች አሉት። በአካባቢያዊ ጉዳዮች ላይ ይሰራሉ። በዓለም አቀፍ ደረጃም የኢትዮጵያ ምክትል አምባሳደር ከመሆን እስከተባበሩት መንግስታት ድርጅት ውስጥ ብዙ ልምድና እውቀትም ያሉት ዲፕሎማትም ምሁርም ኖት። የፖለቲካ ሳይንስ እና የዛሬ ትልቅ ዜና ከዓለም ትልልቅ ዜናዎች አንዱ የዶክተር አብይ አህመድ የኖቤል የሰላም ተሸላሚ የመሆንን ጥያቄ ነው። ይዤ ለውቶ ደርሶ የመጣሁት ይህንን ዜና ሲሰሙ ምንድን ነው የተሰማሁት? መጀመሪያ አመሰግናለሁ ለጥያቄ አቶ ሰለሞን፣ እኔ ተሰማኝ በጣም ወሰን የሌለው ደስታ ነው። ይህም በተለያየ መልኩ ነው። አንድ እንደ አንድ ሰው እንደ አንድ አለም ዜጋ? ከዛ በላይ ደግሞ እንደ አንድ ኢትዮጵያዊ ኢትዮጵያ አሜሪካዊ የዶክተር አብይ መመረጥ የሁላችንም ኩራት ነው። የሁላችንም ውጤት ስኬት ነው ነው የምለው እና በዛ አኳያ እንደገና ደግሞ ግለሰቡን በሕይወቴ ተገናኝተን አናውቅም፣ ከሚዲያ ውጪ ነገር ግን ከማየው ከምታዘበው ከቅንነቱ ካለ ኮሚትመንት አገሩን በአጭር ጊዜ ለመለወጥ የሚያመጣቸውና የሚያስባቸው ቪዥኖች በጣም የተለዩ እና እንዲያውም እግዚአብሔር ብሎ እኚህ ወጣት መሪ ምርጫ ውጤት ሲመረጡ እና ከዛ በኋላ አመራሩ ከወሰዱ በኋላ ለኢትዮጵያ አዲስ ላይፍ ላይን ይባላል፣ አዲስ ምዕራፍ፣ አዲስ ተስፋ ነው የሰጡት። ቀኑ ጨልሞ ያንዣብብ የነበረው ውድቀትና ዲስትራክሽን የሀገርን መበታተን አትሊስት ያዳኑ መሪ ናቸው። እና በተለይ ሰላም በተመለከተ ያደረጉትን አስተዋጽኦ ስንደምር እኔ ደስታ ይሄ ነው አይደለም የሚገባቸው ናቸው ባይ ነኝ እውነቱን ለመናገር። ፕሮፌሰር ብሩክ፣ በሌላ በኩል ደግሞ ኢትዮጵያ በአሁኑ ሰዓት በብዙ ችግሮች ውስጥ ነው ያለችው፣ ሰላሟን አላስጠበቁም እየተጠበቀውን ያህል መረጋጋት የለም በሀገሪቱ ውስጥ እንደውም መከፋፈል እና መናቆር እየበዛ ሄዷል የሚል ትችት ያላቸውም ደግሞ በርከት ብለው ይሰማሉ በአሁኑ ጊዜ እና በእርግጥ በአካባቢያዊ ጉዳዮች ላይ በሱዳን፣ ደቡብ ሱዳን፣ ኬንያ፣ ሶማሊያ፣ ኤርትራ፣ ጅቡቲ እንደዚህ ባሉ ጉዳዮች ላይ ጉልህ አስተዋጽኦ እንዳላቸው አስመዝግበዋል፣ እና በዚህ ጉዳይ ትንሽ ቅሬታ አለን የሚሉ ሰዎች አሉ። እንዴት እርስዎ ያያይዙታል? አካባቢያዊ ሰላምንና የሀገር መረጋጋትን ጉዳይ እንግዲህ የፖለቲካ ሂደቶችና የፖለቲካ ሪያሊቲ ወይም ፖለቲካ ሁኔታዎች እንደ ባላንስ ሺት ነው የሚታዩት። ሚዛን ይዘህ ግራ እናቀኙን ማለት ነው። አንድ ነጥብ ላይ ብቻ የምናተኩር ከሆነ ለምሳሌ የአንድ ድርጅት ዓላማ ይህንን አስፈጽማሉ ይሄ ቀርቶብኛል የሚል ቅሬታ ያልከውን ያልከው ለመመለስ ማለት ነው። ቅሬታ ሁልጊዜ ያለ ነገር ነው። መቶ በመቶ ሁሉንም አታስደስትም። መቶ በመቶ ሁሉንም አታስከፋም። አንድ መሪ መስራት የሚችለውን መስራት አለበት በቅንና በሐቅ ከዛ ውጭ ግን ሁሉም ማስደሰት ደግሞ አይቻልም እና ማድረግ የሚገባው መሪ ደግሞ ሲሆን እንደ ዶክተር አብይ የሁሉንም ቡድኖች ግራና ቀኝ ማየት አለበት እሱ ወክሎት የመጣውም ድርጅት አመራር ቢሰጥም እሱ ብቻ ሳይሆን ጠቅላላ ኢትዮጵያንንም ግንዛቤ መውሰድ ስላለበት በዛ አኳያ ሲንቀሳቀስ ኢቨን ከራስ ከውስጥም ቅሬታዎች ሊመጡ ይችላሉ። እንደገና ደግሞ ብዙ ኤክስፔክቴሽኖች አሉ የተጠበቁ ሁሉን በአጭር ጊዜ ውስጥ ሁሉም እንዲፈጸም ይፈልጋል። ሁሉን ገመድ ይጎትታል እና እዚህ ጉተታ ውስጥ ገብቶ ሁሉንም አኮሞዴት ለማድረግ ሁሉንም ለማመቻቸት ራሱን የቻለ ጥበብ፣ ትዕግስት የሚያስፈልገው ተስፋ ማስቆርጥ መቁረጥ የሌለበት ሰው ሁሉንም በሰላም እየሸኘ ነገር ግን ከመስመሩ ሳያልፍ የሚሰራ ነው እና ቅሬታው በዚህ መልክ ሁሌ ስለሚመጣ ቅሬት ተሰኘን አለን ቢሉም፣ አብረው ይልቁንስ ይሄን ሰውዬ የመጨረሻ ተስፋ ነው ለኢትዮጵያ ብዬ ነው የምገምጠው አብረው እየተሞከሩ እየሞገቱት በሀሳብ በጥይትና በመሳሪያ ሳይሆን እየተመካከሩ እየተነጋገሩ አብረው እሱን እያገዙ በትዕግስትና በጥበብ ተያይዘው እጅ ላይ የተያይዘው የወደፊቱን በማየት በጊዜ እንደሚፈታ ግንዛቤ ወስደው መንቀሳቀሱ ለሁሉም ይሄ ነው የማይባል አማራጭ ኑሮ ውላልነው። ፕሮፌሰር ብሩክ ሌላው ጥያቄ መቼም ሰላም በአንድ ወገን ፍቃድና ፍላጎት ብቻ አይደለም የሚገኘው። በዚህ ምክንያት የዓለም ሰላም ላይ ኖቤል ብዙ ጊዜ ለሁለቱ ወገኖች ሲሰጥ አይተናል ከዚህ በፊት። በዚህ አጋጣሚም ደግሞ ፕሬዚዳንት ኢሳያስ አፈወርቂንም ግምት ውስጥ አስገብተው የነበሩ ሰዎችና ታዛቢዎች አሉ። ምናልባት ሁለቱ አብረው ሊሆን ይችላል የሚሸለሙት የሚል ጥበቃም የነበራቸው ሰዎች አሉና እርስዎ ምን ሀሳብ አሉት በዚህ ጉዳይ ላይ ነገሩ ይሄን የሚያነሱ ሰዎች ሀሳቡ ጥሩ ነው ነገር ግን ሚዛን ላይ ስናወጣው ለምሳሌ በነገራችን ላይ አቶ ሰለሞን በኖቤል ፒስ ፕራይስ አዲስ ነገር አይደለም ይስሐቅ ራቢን ሲሞን ፔሬዝ እና በአንድ በኩል በሌላ በኩል ያሲር አራፋት ተሸልመዋል ሳዳትም ተሸልመዋል አይን ከቤግን ጋር መሰለኝ እንዲህ እንዲህ ፕሬዚደንቶች ወይም እንትኖች የተደረጉ አሉ በደቡብ አፍሪካም ዴክለርክና ማንደላ አብረው ተሸልመዋል አዎ አዎ ኤግዛክትሊ እንደው ጊዜ ለመቆጠብ ነው። ልክ ነህ። አሉ ኢንስደንቶች አሉ፣ ነገር ግን ኪሲንገርም አለ። ለምሳሌ በናይንቲን ሰቨንቲስ ተሸልመዋል። ከቪትናም እንትን ጋር ቪትናምን ጦርነት ሰላም እንትን ለማለት ለመቋጨት በደረገው ጥረት ተሸልመዋል። ፒስ ተብለው ከቪትናሙ ካውንተር ፓርቲው ውጭ ጉዳይ ሚኒስትሩ ጋር እና ፕሬዚደንት ሳይትን በተመለከተ ቢያገኙ ምንም እንትን የለውም። ነገር ግን እውነቱን ለመናገር ማን ነው መጀመሪያ እጅ የዘረጋው የሚለውንስ ና ኢኒሽቲቭን የወሰዱት ዶክተር አብይ ናቸው። እርግጥ በጣም በሚያስመሰግን ሁኔታ ፕሬዚደንት ኢሳያስ ተቀብለውታል። አንድ ይህ ነው። ሁለተኛ ዶክተር አብይን እኮ ማየት ያለብን በኤርትራና በኢትዮጵያ ብቻ አይደለም። ኢትዮጵያ ውስጥ ያመጡት ለውጥ አሁን ቅድም ያልካቸው ቡድኖች ራሳቸው ቅሬታ እያሰሙ ያሉት ራሳቸው የዶክተር አብይ ሪፎርም መምጣት እኮ ነው። ሁሉም የተበተነ ኢትዮጵያ ወደ ሀገሩ ሊመለስ የቻለው በጠመንጃና በጥይት ያቃታቸው ድርጅቶች ናቸው ኢትዮጵያ በቦሌ የገቡት ያው ሁሉም ያውቀው ነው። የሴቶችን አስተዋጽኦ ከፍ ማድረግ፣ ኢትዮጵያ ውስጥ አነሰም በዛም ፕሬስ ነጻነት ማምጣት፣ የሁመን ራይትስ ኮሚሽኑ ጥርስ አልባ ሳይሆን በደንብ ተቋቁሞ እንዲከታተል ማድረግ፣ እስር ቤቶችን መዝጋት፣ ይሄ ሲዳመር ሁለትም ሲታወዳደረው አይ ቲንክ ይህንን ግንዛቤ ወስዶ ይመስለኛል ዶክተር አብይ ላይ ብቻ ተኮሩት የሚል መልስ ነው ባጭሩ ብሰጥ። ፕሮፌሰር ብሩክ ኃይሉ በመቼም የጠቅላይ ሚኒስትር አብይ አህመድ ለኖቤል የሰላም ሽልማት መብቃት አህጉሪቱ የሰላም ጉዳይ ላይ አዲስ ንግግር የሚከፍት አዲስ ምዕራፍ የሚከፍት ይመስላል። በኢትዮጵያም፣ በአጠቃላይ በአፍሪካም ላይ በዚህ ዙሪያ እና በሌሎችም የሀገር ውስጥ ፖለቲካ ጉዳዮች ላይ በርከት ያሉ ጥያቄዎችን ይዤ በሌላ አጋጣሚ መለሳለሁኝ። ለዛሬ ግን ለሰጡኝ ጊዜ ለማብራሪያው እጅግ በጣም አመሰግናለሁኝ። እዚ ላይ አንድ ነጥብ ብናገር አቶ ሰለሞን ይቻላል ከተቻለ አመሰግናለሁ። ራሱ አልፍሬድ ኖቤል ይሄንን ሽልማት ሲያዘጋጅ ለሰላም ብሎ ነው። አልፍሬድ ኖብል የታወቀ ኢንጂነር፣ ሳይንቲስት፣ ሀብታምም፣ ሶስት መቶ ሀምሳ አምስት በላይ ኢንቬንሽኖች አሉት ሰው ዳይናማይትን የፈለሰፈ ሰው ነበር። ለጥፋት የሚሉ ጉዳዮችን ማቴሪያሎችን በማድረጉ ይሄ ቀጽቶት ነው እንግዲህ ይሄንን ወደ ኖብል ፕራይስ እያመጣውና ያናንን ስንለማምር ለአለም ለአካባቢ ሰላም ለዓለም ሰላም አስተዋጽኦ ላደረጉ መሪዎች ነው የሚለው እና በጭብጥ ካየ ነው። ለዚህም ነው ዶክተር አብይ ኳሊፋይ አድርገው የተሰጡት ነው የሚለው እና አሁን በድጋሚ ለኢትዮጵያ ሕዝብ በሙሉ ሰላም ብቸኛ አማራጭ መንገድ ነው። ሰላም ካለ ሀገር ይኖራል። ሰላም ከሌለ ብዙ ነገር ይጎላል። ለዶክተር አብይ እንኳን ደስ ያላችሁ፣ ለኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ ለመላ ኢትዮጵያውያኖችም በሙሉ እንኳን ደስ ያላችሁ ማለት ፈልጋለሁ። በተሰጠኝ እድል በጣም አመሰግናለሁ። አቶ ሰላሙ እግዜር ይስጠልኝ። ፕሮፌሰር ብሩክ ደህና ነሽ? የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና በኢትዮጵያዊነቴ ኮራሁ ያሉትን የዓለም የጤና ጥበቃ የዓለም የጤና ድርጅት ውኤችኦ ዋና ዳይሬክተር ቴድሮስ አድሃኖምን ጨምሮ የተለያዩ የድርጅቱ ዋና ዋና መርሃ ግብሮች መሪዎች የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ፣ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዋና አስተዳዳሪ ግሪን፣ የመብቶች ተሟጋቹ አምነስቲ ኢንተርናሽናል፣ የቀውሶች መፍትሄ አፈላላጊው አይሲጂ ፕሬዚደንቱና የየመምሪያው ኃላፊዎች ደስታቸውን ለጠቅላይ ሚኒስትሩና ለኢትዮጵያ ሕዝብ ከገለጹ መሪዎችና ተቋማት መካከል ይገኛሉ። ወደ ተከታዩ ቅንብር እናልፋለን። የሙዚቃው ሰው ሽኝት ቁጥራቸው ከበዛ ድምፃውያን ጀርባ የነበረው ኤልያስ መልካ አረፈ። ስምና አሻራው ግን አሉ፣ ይኖራሉ። በለጋ ዕድሜው ስለ ተቀጨው ፍሬያማ ባለሙያ ለታሪክ ይኑርለት ያሉትን ሕይወቱንና ሥራዎቹን አካፍለውናል ወዳጆቹ ጓደኞቹ። ጽዮን ግርማ ይዘዋለች። እኔም በልጅነት የማስታውሰው መመሰለሽ ጥግ ጋር የእሱ መኝታ ቤት አለ እና እዛች መኝታ ቤት ነው የምንውለው የሚያመሸው እና እኔ ልጅ ስለነበርኩ በጣም ጥያቄ ይፈጥርብኝ ነበር። ለምንድን ነው በር ዘግቶ የማይከፍተው እና አንዳንድ ጊዜ በታች በኩል እንዲበራ ትንሽ ክፍተት አላት። በዛ በኩል እጠራው ነበረ፣ ኤልያስ ክፈትልኝ ምናምን ስለው እሱ ደግሞ ሙዚቃ ቤት ተመስጦ ከምንም አይቆጥረኝም። የኤልያስ መልካ አራት ታናሽ ወንድም አቤኔዘር መልካ ነው። አዲስ አበባ ከተማ አዲስ ከተማ ክፍለ ከተማ አብነት እየተባለ በሚጠራው አካባቢ በ1970 ዓ ም ከእናቱ ወይዘሮ ጸዳ ለፈለቀ ከአባቱ አቶ መልካ ገረሱ የተወለደው ኤልያስ መልካ ከሶስት ወንድሞቹና ከአራት እህቶቹ ጋር በአንድ ላይ ነበር ያደገው። ገነት ቤተ ክርስቲያን ውስጥ በፕሮቴስታንት እምነት ተከታይ ቤተሰቦቹ ጋር በመሆን በዝማሬና በጊታር አገልግሎት ልጅነቱን አሳልፏል። በጊታር ፍቅር የተጀመረና በቤተ ክርስቲያን አገልግሎት ውስጥ ያደገው የሙዚቃ መሳሪያ መጫወት ፍላጎቱና ችሎታው ያሬድ የሙዚቃ ትምህርት ቤት አድርሶት እጅግ የተዋጣለት ብቃት ያለው የሙዚቃ ተጫዋችና አቀናባሪ ለመሆን በቃ ግጥምና ዜማ ደርሶ ሙዚቃንም አቀናብሮ ላለፉት 25 ዓመታት በሰራቸው ስራዎች የዚህ ዘመን የወጣቶች ትውልድ መጠሪያ ምሳሌ ነው ይሉታል ባለሙያዎቹ የኤልያስን ስራዎች በከፍታ ሲያሞግሱት ዛሬ በስልክ ያነጋገርኳቸው እናቱ ወይዘሮ ጸዳለም ልጃቸውን በብዙ እንደሚያስታውሱት ይናገራሉ። ጸዳለ ፈለቀ ነው የምንባለው የኤልያስ መልካም እናት ነኛው ጊዜ ነው ኤልያስ የተወለደ ሰው እንደሚወለድ አዲስ አበባ አዲስ ከተማ ውስጥ ነው። ስለ ትምህርቱ ይንገሩን። ኤልያስ የት ነው የተማረው? ኤልያስ ከፍተኛ ሰባት ይባላል። ከዛ ያሬድ ገባ፣ ያሬድ ሙዚቃ ገባ። አራት አመት ተምሮ ተመረቀ። እንግዲህ ብዙ ጊዜ ወላጆች ልጆቻቸው ወደ ሙዚቃ ትምህርት ቤት ሲሄዱ ወላጆች አይደግፉም ነበር እና እርሶ፣ ወደ ሙዚቃ ትምህርት ቤት ሲሄድ ድጋፍ ይሰጡት ነበር? አዎ መጀመሪያ ሲጀምር በእርግጥ ቦታ ሰጠነው። ምክንያቱም ትምህርቱን ሌላ ቦታ እንዲደርስ ምናምን ነበር ሀሳባችን። ግን እሱ ከልጅነቱ ጀምሮ ዝንባሌ ወደ እዛ ስለሆነ ቤት ውስጥ አባቱ ጊታር እየገዛ ምናምን ቤት ውስጥ ስናመልክ እሱ ይመራ ነበር። ከዛ በኋላ ያው ጠሎት ሴት ዘማሪ ነበረ ከመሳራ ጀምር ነበረ ከዛ እንደዛ እንደዛ እያለ ያው ወደ እንትን ገባ። ፕሮቴስታንት እምነት ተከታይ ነበር። እዛ ነው ጊታር መጫወት የጀመረው። እና እናንተም የፕሮቴስታንት እምነት ተከታይ ናችሁ እና ወደ ሙዚቃው ሲሄድ ቅር አላላችሁም ነበረ? አዎ አላለንም። ከመጀመሪያ ነው እንጂ ከዛ በኋላ ዝንባሌ እዛ ስለሆነ ለእሱ ሌላ ዝንባሌ ስለሌለው በቃ አባቱን ተባበረው። እኛም ያው ደስ አለን ማለት ነው። ምን አይነት ልጅ ነበር ኤልያስ? ምን አይነት ልጅ ነበረ ኤልያስ? ተር ልጅ ነው። ከልጅነቱ ጀምሮ ሰጪ ነው። አስተዋይ ነው። ደግ ልጅ ነው። አንድ ቀን የማስቸግረውን አቅም ጎረቤት አቀውን ከዛ በኋላ ወደ ሀያ አመት ይሆናል ከቤት ጓደኞቹ ጋር የሚኖሩ የነበረው በስራ ሲበዛ ነበረ። ከዛ በኋላ ከኔ በለጠናው ጓደኞቹ ያውቃሉ። ኤልያስ በጣም ስራ ስለሚበዛበት እንኳን ቤተሰብ፣ ሌሎች ሰዎችም ሊያገኙት በጣም ይቸገሩ እንደነበር ይታወቃል። እና ከእናንተ ጋር ትገናኙ ነበረ? ለምሳሌ ለበዓል እንደዚህ የምትገናኙት በምን ያህል ጊዜ ነበረ? እኛ እንሄዳለን ከእሱ ጋር በዓሉ እናሳልፋለን። ይጠራናል ሄዳለን እሱ ያን ሰራ ጊዜ የለው። ኤልያስን ምን ያስደስተው? እሱ ምንም አስደስተውም ስራ ምናምን እንዳው አንዳንድ ጊዜ ብር ምናምን ሲያጠፋ ለልጆች ለጓደኞች ምናምን ሲያደርጋል ሲሰጡ ለሌላ ሰው ነበር የሚሰጠው። ለምንድነው? እንዴት ሆነ ትኖራለ ትልቅ ትትሆን መጋዴ ትሆናለ ወይስ እንዴት ነው ደሞስተኛ ትሆናለ ምለው፣ እኔ ደሞስተኛም መጋዴ አልሆንም ይል ነበረ ምንም ሳይዝ በልጅነቱ ማለት ነው። እና ከዛ በኋላ ደግሞ ከሙዚቃ ተረይቼ መኖር አልችልም ነበረ የሚለው ዝንባሌ ውስጥ እንደሱ ነበረ። ለሰው ነው የሚጎዳ። ያው እዙ ነው የሚያውቀው። እኔ እንኳን ብናገር አምርት በምንም መረሳውም። ቀልደኛ ነው፣ ጫወታ ይወዳል። ፍቅር ነው፣ ፍቅር ነው። ስሙ ራሱ ኤልያስ ነው እንጂ ፍቅር ነው። ይህ ፍቅር ልጅ ነው። ማናም ነው፣ ልጃችን ነበረ። እንዲህ አይነት ነው ኤልያስ። ከነበሩት ሁለት ወንድሞቹ አንዱ አሁን በሕይወት የለም። አባቱ አቶ መልክ ሀገረሱም ሕይወታቸው ያለፈው ከወራት በፊት ነው። አቤኔዘር ታናሽ ወንድሙ ነው። በወቅቱ ልጅ ቢሆንም አባቱ ለኤልያስ ያደርጉለት የነበረውን ድጋፍ ያስታውሳል። ቤት አንዳንድ ነገር እንደዚህ አላ ከወዳደቁ ነገሮች ሁና እንደዛ ሲያደርግ አይተውት ጊታር ገዛለት። አንተ የስንት አመት ታላቀህ ነው? በእኔና በሱ መሀል አንድ አራት ሰው ምናምን። አንተ ታናሽ ነህ ማለት ነው። በጣም አ የምታስታውሰው ነገር አለ ስለያለ ግን አስታውሳለሁ። በልጅነቴ እኔ በልጅነቴ የማስታውሰው መመሰለሽ ጥግዛ የእሱ መኝታ ቤት አለ እና እዛች መኝታ ቤት ነው የሚውለው የሚያመሸው፣ እና እኔ ልጅ ስለነበርኩ በጣም ጥያቄ ይፈጥርብኝ ነበር። ለምንድን ነው በር ዘግቶ የማይከፍተው? እና አንዳንድ ጊዜ በታች በኩል እንዲበራ ትንሽ ክፍተት አላት። በዛ በኩል እጠራዋለሁ፣ እጠራው ነበረ ሄዳያስ ክፈትልኝ ምናም። ስለሱ ደግሞ ሙዚቃ ቤት ተመስጦ ከምንም አይቆጥረኝም ነበር እና አንዳንድም አቴንሽኑን ለመሳብ በቃ የሆነ ነገር አምጥቼ ያንጋጋበታለሁ ምናምን፣ ከስር ክፈትልኝ ነው። በጣም ሳስቸግረው አንዳንዴ ተናዶ ወይ ሊመታኝ ወይ ከፍቶ ያስገባኛል። እና በቃ ማቀው ጊታር ይዞ አጠገቡ የሆነች ቴፕ አለች፣ የሮሃ ባንድ የምናምን የድሮ ሙዚቃዎች ይደረደራሉ። በቃ የእነሱን ከፍቶ ከእነሱ ጋር ጊታር ይጫወታል። እና ድሮ ሲነግረኝ የሆነ ጊዜ የሆነ ዘፈን ነበር አለ፣ ሞቅ ያለ ነገር፣ እሱን መግቢያውን ተጫወትልኝ፣ ሁሉ የተለይ ነበር አለ እኔ አላስታውስ ማሆኑ ልክ በቃ መግቢያውን ስለለ ደስ ብሎ ትወጣለ፣ ትሄዳለ አለ እና የሌላ ስልጣን ማስታውሰው መኝታ ቤት ውስጥ ይዘጋል። በቃ መብራት ሲሄድ ወይንም አንዳንድ ጊዜ በቃ ረጅም ሰዓት ሲቆይ አስራ ሁለት ሰዓት አካባቢ ምናምን ይከፍትና ይወጣል። ያን ይ ሮጥኩ መኝታ ቤት ውስጥ ገባ። ይሄ እንደ ነገሩ ቀመስ ቀመስ ቀመስ ተደርጎ የተተወው ምግብ የለም፣ እንደሱ አይነት ምግቦች አይ ነበር ማለት እንዳትቆጣ ቀስ ብለ ለውሻ ስጠው ምናምን ይለኛል። የጀ ለውሻ ሰጥለታለሁ ምናምን፣ ምክንያቱም አይበላም ትንሽ ነው ሲርበው ቀመስመስ ቀመስመስ ያደርጋል። እና በዛ በተረፈ በቃ ሙዚቃ ነው ሙዚቃ ነው ከፍ ብሎ ራሱ ማስታውሰው ስቱዲዮ ከጀመረ በኋላ ምናምን ምናምን፣ ራሱ በቃ ኤልያስ በትርፍ ሰዓቱ ወይ መጽሐፍ ቅዱስ ያነባል ወይ ሙዚቃ ላይ ነው። ከሙዚቃም ውጪ ሙዚቃ ነው የሚያወራው ሁሉም በቃ ሁሉ ነገሩ መጽሐፍ ቅዱስና ሙዚቃ ነው። ካደክ በኋላ እንግዲህ ኤልያስ በጣም ታዋቂ ሰው ሆነ። የብዙ ታዋቂም ሙዚቀኞችን ስራ ሰራ፣ እንዲሁም ደግሞ እሱ ከሰራላቸው በኋላ የታወቁ ሙዚቀኞች ተፈጠሩ። ይህንን የኤልያስን የደረሰበትን ደረጃ ካየ በኋላ ግንኙነታችሁ እንዴት ነበረ? የወንድም እና የወንድም ግንኙነቶች፣ ምክንያቱም ብዙ ሰዓቱን በስራ ነው የሚያጠፋው እና ምን ይመስል ነበር ግንኙነታችሁ? እኛ ሁሌም በቃ ከትምህርት ቤት መልስ ወደ እሱ ጋር ነው የምንሄደው። ኦሎሞስ በሳምንት ቢያንስ ሶስት ጊዜ መሄዳችን ነቀርም፣ ከሰኞ እስከ አርብ ባለው ማለት ነው እና አንዳንድ ጊዜ አራት ቀን ላንገናኝ እንችላለን። ስገባ ተኝቷል ስወጣም ተኝቶ ሊሆን ይችላል። ለምሳሌ ወደ አስር ሰዓት አካባቢ ሂጂ ተኝቷል። ከዛ በኋላ ማታ አንድ ሰዓት ተኩል አሁን ስንወጣም ተኝቷል። ነገም ስንመጣ እንዴት አንዳንዴ፣ አንዴ አራት ቀን አልተገናኘንም። አሁን ገባ፣ አሁን ወጣ፣ አንተ ስትመጣ እንዲህ የተባባል። ሶስት አራት ቀን ቤቱ እንሄዳለን ምናምን ያገኘናል፣ አብሮን ትንሽ ሰዓት ያጠፋል። እና ይሄ ነው በቃ፣ በብዛት እንዲህ በመሸዋወድ ላይ ነው። ወይ እንቅልፍ ደክሞት ነው የምናገኘው። ምናምን አንዳንድ ኢንፎርሜሽን ራሱ ለመነጋገር በቃ ወይ በስልክ እንትንለዋለው። እንደዛ ነበረ። አቤኔዘር፣ እድገታችን እንደ አብዛኛው ኢትዮጵያዊ ቤተሰብ በአንድ ላይ የተሰባሰብን ነበርን፣ ሁሉንም ነገር አብረን የምናደርግ ቤተሰባዊ ፍቅራችን የጠነከረ ነበር ይላል። ኤልያስም ከቤት ከወጣ በኋላ ይህ ነገር ሲናፍቀው አንዳንዴ ማታ ማታ ድንገት ወደ ቤት ሲመጣ ነበር ሲል ያስታውሳል። ኧረ ማታ ማታ ጨዋታ ፈልጎ ምናምን ይመጣ ነበረ ከመሸ በኋላ። እንዳውም ብዙ ጊዜ ምን ያደረግ ነበረ፣ አምሽቶ ሲገባ ፋዘር ከተኛ በኋላ ስለሆነ ፋዘር ምናልባት ከፈለገ ብሎ ቁልፍ አስቀምጦለት ነበረ የሚተኛው እና በቃ እንዲህ ነበረ። ሌሊት ይመጣል። ለምን መጣ? ህዲሳ ስም በቃ ጨዋታው፣ ወሬው፣ ምናምን ምናምን፣ ናፍቆት፣ እንዲህ ነበረ። ቃ ነቶች ውጭ እየሄዱ ሲመጡ እሱም ስራ በጣም ኦቨር እየሆነበት ሲመጣ ለባል መውጣት ጀመረ። ከዛ ውጭ ግን እኛ በጣም እንሄድ ነበር። እናቴ አባቴ፣ ኤልያስ መልካ ቤተ ክርስቲያን ውስጥ ያገለግልበት ከነበረው የመንፈሳዊ ዘማሪያን ቡድን በተጨማሪ መዲና፣ ስሪኤም፣ ዜማላስታስ እና አፍሮ ሳውንድ የሙዚቃ ቡድኖች አንዳንዶቹን በመስራችነት በሌሎቹ ደግሞ በአባልነት ተሳትፏል። የአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ስራዎች፣ ጉሳዬ ተስፋዬ ዘሪቱ ከበደ፣ እዮም መኮንን፣ ሀይሌ ሩትስ፣ ኩኩ ሰብስቤ፣ ሚካኤል በላይነህ ቁጥራቸውን በዚህ ፕሮግራም ዘርዝሮ ለመጨረስ የሚያዳግት ስማቸው በስራቸው የገዘፈ ወጣትና አንጋፋ ድምፃውያንን የሙዚቃ ስራ አቀናብሯል። ኤልያስ ሀይሌ ሩትስ ከሙያ አጋርነት በተጨማሪ የወንድም ያህል የቀረበ ጓደኛው ነው። ኤልያስ ጋር ስንተዋወቅ ዘጠና ሁለት ዘጠና ሶስት ነው የምንተዋውቀው። ያኔ ዜማ ላስታስ ባንድ ሲመሰረት እሱና አሁን አንተ ሆኖ ሲመሰርቱት ባንዱን ያኔ ነው እኔ እዛ ባንድ ውስጥ ሜምበር ነበርኩና ያኔ እሱ ድቅ ባንድ ሲመሰርት ነው ከዜማ ላስታስ ጀምሮ አብረን ድቅ አቦጊዳን አልበም እንደወጣ አሬንጅመንት እንደጀመረ ማለት ነው። ያኔ ነው የምንተዋውቀው። እስካሁን ድረስ አብረን ተለያይተን አናውቅ። በአንድ ቃለ ምልልስ ላይ ስትናገር እንደሰማሁት ኤልያስ የሙዚቃ ስራዎቹን አይደለም አስታውሰው ምክንያቱም፣ እሱ ሁሉም ሰው ያውቀዋል። የተጻፈ የተመዘገበ ስራዎቹ የሚናገርለት ነው። ስለ ሙዚቃ ሕይወቱ፣ ስለ ሙዚቃ ሰውነቱ ግን እሱ ሰው ነው ብለሃል እና ምን ማለት ነው ሰው ነው ኤልያስ? እንግዲህ አሁን ለምሳሌ አንቺ ኤልያስ ጋር ለመስራት ትንሽ መጀመሪያ ቁጭ ብላ አውርቶሽ ያለሽና ስታሰባውቆ ከዛ ከአንቺ ጋር ቻሌንጅ ማድረግ ያለበትን ነገር አውርቶ፣ ከዛ መልካም ነው የሚለውን ነገር ከዛ ሰውን ከስብዕናው ጀምሮ ነው የሚቀርጸው። ዝም ብሎ እንደመጣ የመጣውን ዜማ ሰምቶ አሬንጅመንት ሰርቶ ይኸውን ካብሎ የሚሰጥ ሰው አለ። እና ብዙ ሰው ኤልያስ ጋር መጥቶ ብዙ ከሙዚቃ አሬንጅመንት በላይ ብዙ ነገር ነው ይዞ የሚሄደው እና ኤልያስ ለምሳሌ አንዱ ራሱን ጎዳበት ብለን እኛ በጣም የምናዝንበት እና የምንናነድበት ነገር ለሰዎች ሲ ማረፍ እያለበት እየቻለ ደግሞ ማረፍ ያን አያረግም ነበር። ለምን? ሰዎቹ ይከፋሉ። ሰዎቹ እንደዚህ ነው፣ እነሱ ህይወታቸው ነው ለእነሱ ይሄ ነገር ብሎ ብዙውን ነገር ከኤክስትራ ማይል ሄዶ የሚያደርግ ሰው በሙዚቃ ችሎታው ሳይሆን ሁሉም እዚህ አካባቢው ያለ ነው ሰዎች የተጎዳ ነው። ኤልያስ በባህሪው በጣም ሰውን ይሰበስባል። ኤልያስ ቤት ማለት የአብርሃም ቤት ማለት እና እዛ ሄደሽ እንደፈለግሽ ፈልተሽ በቁጭ ብለሽ ሀሳብ ተለዋውጠሽ ጥሩ ጥሩ ነገሮች ዲስከስ ተደርገው ስለ ሙዚቃ ተወርተው የሚወጣበት። በተለይ ደግሞ ለዘላ ሶስት ዓመት በዚህ በሙዚቃ ሮያሊቲን በማስጀመር ደረጃ በተለይ ከነጋዴዎቹ ጋር በነበረው ከፍተኛ ትንቅንቅ ትዝ ይለኛል። እንቅልፍ አንተኛ፣ እኔም እሱም፣ በተለይ ቴፕ በዋናነት የያዝነው ጉዳዩን ነበርን ነበር። ሌሎችም የማህበሩ ጓደኞቻችን አሉ። አንተኛም አይተኛም ነበር። እንደውም ትዝ ይለኛል የዛሬ ዓመት ከምናምን በፊት እንደዚህ ቤት አብረን የጽሁፍ ስራ እየሰራን አምሽተን፣ ልክ እኔ ቤት እንደደረስኩ እንደገና አመመው ተብሎ ተደውሎ በጣም አሞት በቃ ሆስፒታል አድርሰ ነው እንደገና ነው። ከዛ በኋላ የተሻለው እና በተለይ የዛ ሶስት ዓመቱ በጣም በቃ ህይወቱን በቃ ለዚህ ለሮያልቲውን ለማስጀመር በነጋዴዎች ሳይት ተወስዶ ተነጥበው የነበሩትን መብቶች ለማስመለስ እንቅልፍ የለውም ነበረ እና ማለት በጣም ሀገራችን በጣም እኔ በእውነት ነው ምልሽ። እኔ አሁን ኤልያስን ካለፈ በኋላ የማውቀው ሰው አይደለው። የማይቆጨኝ አንድ ነገር ምን መሰለች በህይወቱ እያለ ማንነቱ ቫሊውን አውቄ የእሱን አስፈላጊነት አውቄ የኖርኩ ሰው ነኝ እና ከስር ከስሩ ብዙውን ነገር ስለቀም የኖርኩ ማለት ሰበስብ የኖርኩ ሰው ነኝ። ምን ኤልያስ በብዙ መልኩ ለሀገራችን የሚያስበው ነገር የሚሰራው ነገር በሙዚቃ ውስጥ ጽፎ ማስተላለፍ የሚፈልገው ሜሴጅ የሰው ልጅ እንዴት ነው ከእግዚአብሔር ጋር ያለን ግንኙነት፣ ሀገር ከእግዚአብሔር ጋር ያላት ግንኙነት ብሎ የሚያስበውን ነገር ሱሱ ነገር በጣም በዚህ ዘመን ላይ አናየው። ለምን ብዙዎቻችን መራመድ የማንችለውን ነው እሱ ዘና ብሎ ዋክ ያደረገበት። ብዙዎቻችን እዛ መንገድ ላይ ለመሄድ የሚከብደልን መንገድ ማለት ነው እና ኤልያስ በብዙ መልኩ ለኢትዮጵያ በጣም አስፈላጊ ሰው ነበረ እና ከባድ ሰዓት ላይ ነው ይሄ ነገር የተፈጠረው። ኤልያስ ከሙዚቃ ስራው በተጨማሪ የሙዚቃ ሰዎች የስራዎቻቸው የተከበራችሁ አድማጮች፣ በሌሎች ዝግጅቶችና ዌብሳይታችን እንዲሁም ፌስቡክ ገጻችን የኤልያስ መልካ መታሰቢያ ዝግጅት ይቀጥላል። ሙሉን ቅንብር ማግኘት ትችላላችሁ። ይቅርታ ሲሆን፣ እናመሰግናለሁን ለቅንብሩ ለማጠቃለያ፣ ዜናው አሉላ ካለፈው አርባ አንስቶ ተዘግቶ የነበረው የአማራን ክልል ከአዲስ አበባ ጋር የሚያገናኘው መንገድ ዛሬ መከፈቱ ተገለጠ። የባህር ዳሯ ዘጋቢያችን በመንገዱ መዘጋት መንገድ ለማደርና እንግልት ተዳርገው እንደነበር ገልጠው ቅሬታ ካሰሙ ተጓዦች የአንዳንዶቹን አነጋግራ የተጓዦቹ ቅሬታ አቅርባልናለች። ይህ እንዲህ እንዳለ አዲስ አበባ ላይ ባላደራ ምክር ቤት የሚለው ቡድን ለዛሬ ጠርቶት የነበረው ሰላማዊ ሰልፍ መሰረዙን አስታወቀ። የባላደራ ምክር ቤቱ ሰብሳቢ አቶ እስክንድር ነጋ ማምሻው ላይ እንደገለጡት የአዲስ አበባ ፖሊስ ኮሚሽን ሰላማዊ ሰልፉን ማገዱን ገልጠዋል። ሌሎች ቀጣይ ያሏቸውን የሰላማዊ እንቅስቃሴ እርምጃዎች ወደ ማካሄዱ እንደሚያመሩም ተናግረዋል። በጃፓን ሀግቢስ የሚል መጠሪያ የተሰጠው ከባድ ዝናብ የቀላቀለ ንፋስ ሀያ ሶስት ሰዎችን ገደለ። የቶኪዮን ከተማ በከፊል ሲያሽመደምድ፣ ሌሎች አስራ ስድስት ሰዎች ደግሞ የደረሱበት ያለመታወቁ ተገለጠ። ዩናይትድ ስቴትስ በሰሜናዊ ሶሪያ ያላትን ጦር ሰራዊት ሙሉ በሙሉ በማስወጣት ላይ መሆኗ ተገለጠ። ውሳኔው ለለውጥ ያህል በጣም ብልህ ሲሉ ፕሬዚዳንት ትራምፕ የጠሩት የአሜሪካ የረዥም ጊዜ የጦር ሜዳ አጋር በነበሩት የኩርድ ተዋጊዎች ላይ ቱርክ እያደረሰች ያለችውን ጥቃት ዩናይት ስቴትስ ጣልቃ መግባት የሌለባት ጉዳይ ነው ብለውታል። ትራምፕ አያይዘውም ቱርክ የሶሪያን ድንበር ተሻግራ በኩርዶች ላይ ለከፈተችው ጥቃት ምላሽ በዩናይት ስቴትስ ምክር ቤት የተቀናቃኙን ዲሞክራት ፓርቲ አባላት ጨምሮ የከፍተኛ የኢኮኖሚ ማዕቀብ ለመጣል እየተሰራ መሆኑን አመልክተዋል። አድማጮች፣ ለማጠቃለያ ሪች የተመደበው ክፍለ ጊዜ ዝግጅታችን ለዛሬ ተጠናቀቀ በቴክኒሽያኑ ሚሻ ዱቢንስኪ ፕሮዲውሰሯና አዘጋጅና አቅራቢ ጽዮን ግርማ ለዜናውም አብሮኝ ባመሸው አሉላ ከበደ እንዲሁም በሁሉም ስፍራ ባሉ ባልደረቦቻችን ስም እሰናበታችኋለሁኝ ሰሎሞን አባተ ነኝ ሳስተናግዳችሁ የቆየሁት መልካሙን ሁሉ እንመኛለን ከእኛ ጋር ስላመሻችሁ አመሰግናለሁ ሰላም በደህና አደሩ